of america <laughs> yeah yeah america dims radio tabeno bye አስተያየታቸውን በተመለከተም ሆነ ብዙዎችን ነገሮች የማስተካከል ኃላፊነት በአማካሪዎቻቸውና በዙሪያቸው ባሉ ሰዎች ላይ የተመሰረተ ይመስለኛል። ለካቢኔ አባልነት ባጯቸው ሰዎች ላይ የሚሰጠውን የምስክርነት ቃል ማድመጥም ጠቃሚነቱ ለዚህ ነው። ተሰናባቹ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ናቸው። በትላንቱ የመጨረሻዊ ዋይትሀውስ ጋዜጣዊ መግለጫቸው በእርሳቸው እግር ለሚተኩት ተመራጩ ፕሬዚደንት ዶናልድ ትራምፕና መጪው አስተዳደራቸው ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ይቀርባል። የጥር 20ው ስነ ስርዓት ልዩ፣ በጣም ልዩ፣ በጣም ቆንጆ ነው የሚሆነው። በጣም ብዙ ሰው፣ ብዙ ህዝብም የሚገኝ ይመስለኛል፣ ምክንያቱም የያዝነው ንቅናቄ ስለሆነ እኚህኛው ደግሞ ተመራጨው ፕሬዚዳንት ዶናልድ ትራምፕ ናቸው። የሁለቱንም ዝርዝር በዕለታዋ ቢሬስና በመጽሔቱ ይዘናል። ጤና ስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን ከሐሙስ ጥር 11 2009 ዓ ም ዝግጅታችን ጋር አስተናጋጆች አሉላ ከበደና አዳነች ፍሰሐዬንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜናዎች እናሰማለን። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትላንት ባደረጉት የመጨረሻ ጋዜጣ ጉባኤ ከሳቸው የስምንት ዓመታት የፕሬዝደንትነት በኋላ ስለሚመጣው አዲስ አስተዳደር ስጋት ያደረባቸውን አሜሪካውያን ለማጽናናት ሞክረዋል። በሀገሪቱ አምናለሁ፣ በአሜሪካ ሕዝብ ተማመናለሁ፣ ሰዎች ከመጥፎነት ይልቅ ጥሩነታቸው እንደሚያመዝን አምናለሁ ሲሉ አስገንዝበዋል። የዋይት ሀውስ ቤተ መንግስት ጋዜጠኞች ፕሬዚደንት ኦባማ አከራካሪ ስለሆነው የቀድሞ የስለላ ክፍል ሰራተኛ ቸልሲ ማኒንግ የእስራት ጊዜን ለማሳጠር ስለወሰዱት ውሳኔና ስለ ሌሎች ጉዳዮችም ጠይቀዋቸዋል። አሁን ጾታውን ከወንድ ወደ ሴት የቀየረችው ቸልሲ ምስጢራዊ ሰነዶችን አሳልፋ ሰጥታለች በሚል ክስ የሰላሳ አምስት አመታት እስራት ተበይኖባት ነበር። ፕሬዚዳንቱ ሌሎችን ጥያቄዎች በቀላሉ የመለሱ ቢሆንም ስለ ምርጫው ውጤት ከሁለት ሴት ልጆቻቸው ሳሻና ና ማሊያ ጋር እንዴት ተወያዩ ለሚለው ጥያቄ መልስ ለመስጠት ጊዜ ወስዶባቸዋል። ማሊያና ሳሻ ዲሞክራቷ ሂለሪ ክሊንተን ባለማሸነፋቸው አዝነዋል። ቀዳማዊት እመቤት ሚሸልም እንደዚሁ። ይሁንና ቀቢጸ ተስፋነት የማያንጸባርቁ አገር ወዳዶች በመሆናቸው ምጸታውያንም ባለመሆናቸው እኮራባቸዋለሁ ብለዋል። ከበርቴው ነጋዴ ዶናልድ ትራምፕ ነገ አርብ ጥር 12 2009 ዓ ም በዩናይት ስቴትስ የተወካዮች ምክር ቤት ደጅ ቃለ መሐላ ሲፈጽሙ አስፈጽሙ የአገራቸው 45ተኛ ፕሬዚዳንት ይሆናሉ። በለውጥና ሽግግር ስራዎች ተወጥራ ከምትገኘው መናገሻይቱ ዋሽንግተን ዲሲ የብሔራዊ ጉዳዮች ዘጋቢያችን ጅም መሎን ያጠናቀረውን ዘገባ ሰለሞን አባቴ ይዞ ቀርቧል። ዋሽንግተን ግዙፍ የሽግግር ለውጥ ውስጥ ነች። የ44ተኛው የዩናይትድ ስቴትስ ፕሬዚደንት የሥልጣን ዘመን አብቅቶ እነሆ 45ተኛው ወደ መንበሩ እየዘለቁ ናቸው። አዲሱ አስተዳደር ሥራውን ለመጀመር በእጅጉ ጓጉቷል ብለዋል ተመራጩ ምክትል ፕሬዚደንት ማይክ ፔንስ። ሁሉም ሬዲ ወርክ ወርክ ስራ ለመጀመር ሁላችንም ዝግጁዎች ነን። እንደ እውነቱ አሜሪካን መልሰን ታላቅ ለማድረግ የሚያስችል ስራችንን ለአሜሪካ ሕዝብ ለመጀመር በጣም ጓጉተናል። በሌላ በኩል ግን ዶናልድ ትራምፕ ወደ ዋይት ሃውስ ለመግባት እየተዘጋጁ ያሉት ባለፉ አርባ ዓመታት ታይቶ የማይታወቅ ዝቅተኛ የሕዝብ ተቀባይነትን ይዘው ነው። ሚስተር ትራምፕ ግን ወደፊት ስለሚጠብቋቸው ፈተናዎችና ስለሚያከናውኗቸው ስራዎች አበርትተው እየተናገሩ ነው። በተለይ ሥራ ፈጠራን አስመልክቶ ባለፈው ሳምንት አድርገውት በነበረ ጋዜጣዊ መግለጫ ላይ በአጽንኦት ተናግረዋል። ተመራጩ ፕሬዚደንት So there's a great spirit going on right now, a spirit that many people have told me they've never seen before. እናም አሁን ያለው መንፈስ ከፍ ያለ ነው ብዙ ሰዎች እስከ ዛሬ መቼም ቢሆን ታይቶ የማይታወቅ ስሜት መስፈኑን ነው እየነገሩኝ ያሉት። መጪው ፕሬዚደንት ትራምፕ በሥልጣናቸው የመጀመሪያዎቹ ጥቂት ወራት የሚያተኩሩት በውስጥ ጉዳዮች ላይ እንደሚሆን ተገልጿል። የውጭ ፖሊሲን በተመለከተ ግን የሚከተሉት አቅጣጫ ምን ሊሆን እንደሚችል ብዙዎችን ገና እያነጋገረ ነው ብለዋል የሁለቱም ገዢ ፓርቲዎች የፖሊሲ ማዕከሉ ተንታኝ ጃን ፎርታየር። አዲሱ ፕሬዝደንት ቃለ መሐላ ሲፈጽሙ ለመታዘብ እና የመጀመሪያ ፕሬዝደንታዊ ንግግራቸውን ለመስማት በመቶዎች ሺዎች የሚቆጠሩ ደጋፊዎቻቸው ከየአካባቢው ዋሽንግተን ዲሲ እየገቡ ናቸው። ቱ ተዋጊ አይሮፕላኖችና ወታደራዊ ድሮኖች ትላንት ሊቢያ ውስጥ እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ወታደራዊ ሰፈሮች ላይ ድብደባ እንዳካሄዱ የመከላከያ ባለሥልጣኖች ገልጸዋል። ሰርቴ ከተባለችው ከተማ ደቡብ ምዕራብ 45 ኪሎ ሜትር ርቀው በሚገኙ ሰፈሮች ላይ ነው ድብደባው የተካሄደው። እስላማዊ መንግስት ነኝ የሚለው ቡድን አሸባሪዎች መልሰው ለመደራጀት ሲሉ ከሰርቴ የሸሹትን ግለሰቦች ሳይቀር ኢላማ አድርገዋል በሊቢያ በአካባቢው ሀገሮችና በዩናይትድ ስቴትስ ጥቅም ላይ አደጋ ደቅነዋል ሲሉ የፔንተገን ማለት የዩናይትድ ስቴትስ መከላከያ ሚኒስቴር ቃል አቀባይ ፒተር ኮክ ገልጸዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ናቸው የአየር ድብደባ እንዲካሄድ ያጸደቁት። የፕሬዝዳንትነት ጊዜያቸው ነገ የሚያበቃ እንደመሆን መጠን የመጨረሻው የሚያጸድቁት ወታደራዊ እርምጃ ሳይሆን አይቀርም። የዩናይትድ ስቴትስ ባለሥልጣኖች እንደሚሉት የአየር ድብደባው ስርቴ ባለፈው አመት ነጻ ከወጣች በኋላ ያመለጡትን አማጽያን ለማጥፋት የታቀደ ነው። ተመራጩ የጋምቢያ ፕሬዚዳንት አዳማ ባሮ በጎረቤት ሀገር ሴኔጋል በሚገኘው የሀገሪቱ ኤምባሲ ውስጥ ዛሬ ቃለ መሃላ ፈጽመዋል። ለረዥም አመታት ጋምቢያን ያስተዳደሩት ያህያ ጃሜ አሁንም ስልጣን አለቅም እንዳሉ ነው። አዲሱ ፕሬዚዳንት ቃለ መሃላ ቃለ መሐላው እንደሚፈጽሙ በትዊተር አማካኝነት ባስተላለፉት መልእክታቸው ገልጠው የጃሜ መንግስት በኦፊሴል ማብቃቱንም ተናግረዋል አሁን ጊዜው የአዲሲቱ ጋምቢያ ጅምር ነው ነው ያሉት በሮ ቃለ መሀላው ቀደም ብሎ ጋምቢያ ዋና ከተማ በአንጉይ ውስጥ ሊካሄድ ታቅዶ እንደነበርም ይታወሳል ባሮ ባለፈው የአውሮፓውያኑ ታህሳስ አንድ የተካሄደው ምርጫ አሸናፊ ናቸው ያህያ ጃሜ ቀደም ብለው የምርጫውን ውጤት የተቀበሉ ቢሆንም በኋላ ግን ተጭበርብረዋል ሲሉ ሀሳባቸውን መቀየራቸው ይታወሳል ኬንያው ሰዎች ለመምረጥ እንዲመዘገቡ በሚደረገው ጥረት መሪዎች ሰዎች በብዛት እንዲመዘገቡ የሚደረግበት መንገድ እየቀየሱ ነው። በሰርግና በቀብር ስነ ስርዓቶች እንዲሁም በአብያተ ክርስቲያን የሚመዘገቡበትን መንገድ እያመቻቹ መሆናቸው ታውቋል። አማንያን ለመምረጥ ካልተመዘገቡ ካልተመዘገቡ በስተቀር ቅዱስ ቁርባን እንዳይቀበሉ እስከ ማድረግ ሄደዋል። ለመምረጥ ገና ያልተመዘገቡ 9 ሚሊዮን የሚሆኑ ከ18 ዓመት ዕድሜ በላይ የሆኑ ብሔራዊ መታወቂያ ወይም ፓስፖርት ያላቸው ኬንያውያንን ኢላማ ማድረጉን የኬንያ የምርጫ አካል አስታውቋል። የተባበሩት መንግስታት ድርጅት በመጪው ሰኞ በካዛክስታን መዲና አስታና በሚካሄድ የሶሪያ የሰላም ንግግር እንዲገኝ ተጋብዟል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ የሶሪያውን ልዑክ ስቴፋን ዲ ሚትሱራን በጉባኤው እንዲሳተፉ ጠይቀዋቸው የመንግስታቱ ድርጅት ቃል አቀ መጠየቃቸውን የመንግስታቱ ድርጅት ቃል አቀባይ ጠቁመዋል። የሶሪያው ፕሬዚዳንት ባሽር አልአሳድ ንግግሩ የተኩስ ማቁምን ስምምነት በማስከበርና በአገሪቱ ጉዳዮች ዙሪያ ሰብዓዊ ረድኤት እንዲከፋፈል በመፍቀድ ላይ ያተኩራል ነው ያሉት። የሰላሙ ድርድር ከአማጽያኑ ጋር ክልላዊ እርቅ ወደ ማድረግ ሊያመራ ይችላል የሚል እምነት እንዳላቸውም በጃፓን ቴሌቪዥን ባደረጉ ንግግር ታውቋል። በመጨረሻም አንድ የደቡብ ኮሪያ ፍርድ ቤት በሳምሰንግ ቡድን ኃላፊ ላይ የወጣውን የእስራት ማዘዣን ዛሬ ሰርዟል። የሳምሰንግ ኤሌክትሮኒክስ ኩባንያ ምክትል ሊቀመንበር ጄ ዋይሊ የሶል ማዕከላዊ ወረዳ ፍርድ ቤት የሙስና የገንዘብ ማጭበርበርና የሐሰት ክስ ለመመስረት የሚያስችል በቂ ማስረጃ የለም በማለት ክሱን ውድቅ ከማድረጉ በፊት የሳምሰንግ ኤሌክትሮኒክስ ኩባንያ ምክትል ሊቀመንበር ጄ ዋይሊ ለ14 ሰዓታት ያህል ተይዘው ነበር። ሊ የተከሰሱት ተደማጭነት ላላቸው የደቡብ ኮሪያ ፕሬዚደንት ፓርክ ወዳጅ ቾሱንሲል 36 ሚሊዮን ዶላር ሰጥተዋል በሚል ተጠርጥረው ነው። ገንዘቡን የሰጡት አቻምና ለተዋሃዱ ሁለት የሳምሰንግ ተቀጥያ ተቋሞች የመንግስት ጥሮታ ገንዘብ እንዲያገኙ የሀገሪቱን ፕሬዚደንት እርዳታ ለማግኘት ነው ተብለዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው የምትከታተሉት። አስተናጋጆቻችሁ አሉላ ከበደና አዳነች ፍሳሐየንን። አሁን አድማጮች በቀጥታ የዕለቱን አብይ ርዕስ እናሰማለን። ፕሬዚዳንት ኦባማ በመጨረሻው የፕሬዚዳንትነት ዘመናቸው ትናንት ረቡዕ በሰጡት ጋዜጣዊ መግለጫ ከተመራጩ ፕሬዚዳንት ዶናልድ ትራምፕ ጋር ስላደረጉት ውይይት ተናግረዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ሜሪ አሊስ ሳላኒስ ያጠናቀረችውን ዘገባ ዝርዝር አዲሱ አበባ ያቀርበዋል። ፕሬዚዳንት ባራክ ኦባማ ከዋይት ሀውስ ዘጋቢዎች ጋር ባካሄዱት የመጨረሻ ቃለ ምልልስ ለሚተኳቸው ፕሬዝዳንት ለዶናልድ ትራምፕ ጠቃሚ የሆነ ምክርና አስተያየት እንደሰጡ ገልጠዋል። ተግባራዊ የማድረጉ ኃላፊነት ግን፣ አሉ ኦባማ፣ የዶናልድ ትራምፕ ቡድን አባላት ይሆናል። አስተያየታቸውን በተመለከተም ሆነ ብዙዎቹን ነገሮች የማስተካከል ኃላፊነት በአማካሪዎቻቸውና በዙሪያቸው ባሉ ሰዎች ላይ የተመሠረተ ይመስለኛል። ለካቢኔ አባልነት ባጯቸው ሰዎች ላይ የሚሰጠውን የምስክርነት ቃል ማድመጥም ጠቃሚነቱ ለዚህ ነው። በመንግስታዊ አመራሩ ረገድ ግን እርዳታ እንደሚያሻ ኦባማ አልሸሸጉም። ይህ እጅግ ጥልቅና ከባድ በመሆኑ ለብቻ የሚሰራ ነገር አይደለም። ምስጢራዊ ሰነዶችን ይፋ ባደረገችው በቼልሲ ማኒንግ ላይ የተበየነውን የ35 ዓመት እስራት ለመለወጥ ያደረጉት ውሳኔ ትክክል ስለ መሆኑም አስረድተዋል። የቀድሞዋ የጦሩ አስር አለቃ ጥፋተኛነቷን አምና ኃላፊነቱንም እንደተቀበለች ተቀበለች ያመለከቱት ፕሬዚዳንት ኦባማ የእስካሁኑ የእስራት ጊዜም ከሌሎች ለተመሳሳይ ጥፋት ከሚታሰሩበት ጊዜ የበለጠ እንደሆነም ተናግረዋል ይቅርታ ከማድረግ ይልቅ ውሳኔ መስጠቱ ትክክል ሆኖ አግኝቸዋለሁ ፍትሐዊ ውሳኔ መሆኑም ይሰማኛል የቻይናን እንዲሁም በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ጣልቃ የገባቸውን የሩሲያን ጥቃቶች ለመከላከል የኢንተርኔት ደህንነት ፖሊሲ እንደሚያስፈልግ ሚስተር ኦባማ አሳስበዋል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ፀረ አሜሪካ ጥቃት በማካሄድ በግንኙነቶቻችን ላይ መሰናክል ፈጥረዋል ሲሉም ይከሳሉ። ኦባማ ፕሬዚዳንት ባራክ ኦባማ አብዛኛውን ጊዜያቸውን ከቤተሰቦቻቸውና በመጽሐፍ እንደሚያሳልፉ ተናግረዋል። የአገሪቱ መሠረታዊ መርሆች ስጋት ሲደቀንባቸው ግን፣ አሉ ኦባማ፣ እንደ ዜጋ መናገሬ አይቀርም አድላዊነት ያሳስበኛል ምክንያቱም፣ እያንዳንዱ ዜጋ የአገሪቱ ኢኮኖሚ እኩል ተሳታፊ ካልሆነ ኢኮኖሚው ራሱ አያድግም፣ እኛን ራሳችንንም ይከፋፍለናል። የሚታወቁበትን ተስፋ በተመለከተም ኦባማ መጥቀሳቸው አልቀረም። መላው ቤተሰቤ ጥሩ ሁኔታ ላይ የሚሆን ይመስለኛል። ጋዜጠኞች የአገር መሪዎችን ተጠያቂ የማድረግ ስራቸውን እንዲቀጥሉበትም ተሰናባቹ ፕሬዚዳንት ባራክ ኦባማ አበረታተዋል። አሜሪካ የወደፊት እጣ ፈንታ ባለተስፋ መሆናቸውን የገለጹት ፕሬዚዳንት ባራክ ኦባማ አሜሪካ ውስጥ የሚፈጠር መከፋፈል ግን የአገሪቱ መለያ የሆኑ እሴቶችን ያጠፋል ያሉበትን ስጋታቸውን ጨምሮ የተመለከተውን ጋዜጣዊ መግለጫ ነበር የተከታተላችሁት። አድማጮች፣ በሌላ ተያያዥ ዜና የአሜሪካ መዲና ዋሽንግተን በዚህ ሳምንት የአስተዳደር ሽግግር ልታስተናግድ ሽር ጉድ ይዛለች። ፕሬዚዳንት ባራክ ኦባማ ዋይት ሀውስ ለተኪያቸው ዶናልድ ትራምፕ አስረክበውም ይሰናበታሉ። የተመራጩ ፕሬዚዳንት ትራምፕ ደጋፊዎችም አርባ አምስተኛው ፕሬዚዳንት ሆነው ቃለ መሐላ ስነ ስርዓት ላይ ለመካፈል ወደ ዋሽንግተን እየጎረፉ ነው። ትራምፕን የሚቃወሙም በዓርቡ የቃለ መሐላ እለት ግልብጥ ብለው ሊወጡ ተዘጋጅተዋል። የአሜሪካ ድምጹ የብሔራዊ ጉዳዮች ዘጋቢ ጅም ማሎን ተከታዩን ዘገባ አጠናቅሯል። ቆንጂት ታየ አቅርበዋለች። የአንድ ታሪካዊ ዘመን ፍጻሜ። የሀገሪቱ የመጀመሪያ ጥቁር ፕሬዝደንት ባራክ ኦባማ ከስምንት ዓመታት የዋይት ሀውስ ቆይታ በኋላ ለስንብት እየተሰናዱ ናቸው። ከጥቂት ቀናት በፊት ያደረጉት የመሰናበቻ ንግግራቸውም የተስፋ ቃናን የተላበሰ ነበር። የዚህ ሥራ ተሳታፊ ለመሆንና ከቅርበትም ልናይ እድል ያገኘን ልንገራችሁ፣ አበረታችና አነቃቂ ነው። ይበልጡንም በአሜሪካና በአሜሪካውያን ላይ ያላችሁን እምነት ያረጋግጥላችኋል። ዋሽንግተን ለዶናልድ ትራምፕ የቃለ መሐላ ሥነ ሥርዓት መሰናደዋን አድርጋለች። የሰልፍ ትርኢትና የቃለ መሐላው ልምምድም ተጠናቋል። ትራምፕ ባለፈው ሳምንት ባደረጉት ጋዜጣዊ ጉባኤ የቃለ መሐላቸው ስነ ስርዓት የማይረሳ እንደሚሆን ቃል ገብተዋል። የጥር ሀያው ስነ ስርዓት ልዩ በጣም ልዩ በጣም ቆንጆ ነው የሚሆነው በጣም ብዙ ሰው ብዙ ህዝብም የሚገኝ ይመስለኛል። ምክንያቱም የያዝነው ንቅናቄ ስለሆነ በዓለም ላይ ታይቶ የማያውቅ ንቅናቄ። በሌላ በኩል በቃለ መሐላው ስነ ስርዓት ዕለት ከወዲሁ የሚስተር ትራምፕን ጥብቅ የኢሚግሬሽን ፖሊሲዎች እቅድና የፕሬዝደንት ባራክ ኦባማን የጤና ዋስትና መርሃ ግብር ለመሰረዝ ያላቸውን ሀሳብ የሚቃወሙ ሰልፎች ታቅደዋል። ቁጥራቸው ከ30 በላይ ዲሞክራት የዩናይትድ ስቴትስ ምክር ቤት አባላትም በቃለ መሀላው ስነ ስርዓት ላይ አንገኝም ብለዋል። የአሜሪካን ኢንተርፕራይዝ ተቋም ተንታኝ ማይክል ባሮኔ ሚስተር ትራምፕ ተከፋፍሎ ያለውን ሕዝብ ወደ አንድ ለማምጣት ከባድ ፈተና ይጠብቃቸዋል ይላሉ። ዶናልድ ትራምፕ ምን ያህል ማድረግ ይፈልጋሉ የሚለው እንዳለ ሆኖ ያለፉት ሶስት ፕሬዚዳንቶች ከገጠሟቸውን ፈተናዎች የበለጠ የሚገጥማቸው ይመስለኛል። ሄድ ሄድ ወዲያ፣ ሂድ፣ ዞር በል፣ አንተን አይደለም። የአንተ ድርጅትማ ከንቱ ነው። ዶናልድ ትራምፕ ከወዲሁ የመገናኛ ብዙሃንን ስራ ከበድ እንደሚያደርጉ ምልክት አሳይተዋል። በኢንተርኔት የአጭር መልእክት ማስተላለፊያው በትዊተር መታኮሳቸውንም ቀጥለዋል። እንግዲህ መልመድ ነው ይላሉ የናሽናል ጆርናሉ ተንታኝ ታም ደ ፍራንክ። በቃ አሰራራቸው እንደዚያ ነው። የትርምስ ኮከብ መሆን ደስ ይላቸዋል። ሲተራመስ ደስ ነው የሚላቸው፣ ምክንያቱም መጨረሻ ላይ ውሳኔ ሰጪው እርሳቸው መሆናቸውን ስለሚያውቁ ነው። ባይ ፓርቲዛን ፖሊሲ ሴንተር የተባለ ከፓርቲ ወገናዊነት ነጻ ፖሊሲ ተቋም ኤክስፐርት የሆኑት ጆን ፎርቲየር የትረምፕ አካሄድ ካሁኑ ከፕሬዝደንት ኦባማ ጋር በእጅጉ የተቃረነ መሆኑን ይናገራሉ። ዶናልድ ትራምፕ ይዘው የሚመጡት ለወጥ ያለ አቀራረብ ነው። ዶናልድ ትራምፕ የኮሚኒኬሽን ልውውጥ ዘይቤያቸው ከሌሎች ከማናቸውም ፕሬዚዳንቶች የተለየ ነው። ውዝግብ ውስጥ ዘው ማለት አይፈሩም። በእርግጠኝነት አነቃቂነት ያጣ ጊዜ አይሆንም። እንደዚህ እያለም ነገ የባራክ ኦባማ አስተዳደር ዘመን ይጠናቀቅና የትራምፕ ደግሞ ምን ያደርጉ ይሆን ከሚለው ጥርጣሬና ጥያቄ ጋር ይጀምራል። በአማራና በኦሮሚያ ክልሎች ከነበረው የተቃውሞ እንቅስቃሴ በኋላ የተከበሩት የከተራና የጥቅምት በዓል ጠንካራ ፍተሻና ጥበቃ እንደነበር ተነግሯል። ከተለመደው ውጪ ጳጳሳት ከታቦቱ ጋር በእግር ሲጓዙ እንዳልታዩ ነዋሪዎች ተናግረዋል። በተጨማሪም ከሌላ ጊዜ በተለየ ሁኔታ የቱሪስቶች ቁጥር ቀንሷል ተብለዋል። ዝርዝሩን ጽዮን ግርማ ይዛ አቀርባለች። በኢትዮጵያ በኦሮሚያና በአማራ ክልል እንዲሁም በሌሎች ቦታዎች የተቀሰቀሱት ተቃውሞች አንድ አመት እያስቆጠሩ ነው። አለም አቀፍ የሰብአዊ መብት ሪፖርቶችና ሌሎች ሪፖርቶች እንደሚያሳዩት ደግሞ በዚህ ጊዜ ውስጥ የበርካታ ሰዎች ሕይወት ጠፍቷል፣ በሺዎች የሚቆጠሩም ታስረዋል። እንዲሁም ሀገሪቱ አሁን በአስቸኳይ ጊዜ አዋጅ ስር ትገኛለች። በዚህ ጊዜ ውስጥ በኢትዮጵያ ሰዎች በብዛት አደባባይ ከሚወጡባቸው በዓላት አንዱ የሆነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስር የሚከበረው የከተራና የጥምቀት በዓል ሲከበር የመጀመሪያው ነው። በአዲስ አበባ በባህር ዳርና በጎንደር ያነጋገር ናቸው። ነዋሪዎች እንደሚሉት የበዓሉ ሃይማኖታዊ ስርዓት በተለያዩ ቦታዎች እጅግ በርካታ ህዝብ በተገኘበት በደመቀ ሁኔታ ተከብሮ ማለፉን ነው። ከሃይማኖታዊ ስርዓቱ በተጨማሪም ባህላዊና የጥምቀት ጨዋታዎች በየቦታው መካሄዳቸውን፣ በተጨማሪም በተለምዶ የጥምቀት ተመላሾች የሚባሉት ወጣቶች ደግሞ በየአካባቢው ተደራጅተው ታቦታቱ የሚያልፉባቸውን መንገዶች በማጽዳት ምንጣፍ በማንጠፍና አካባቢውን በማሸብረቅ የተለመደውን ስነ ስርዓት ሲያከናውኑ እንደነበር ተናግረዋል። በዚህ በዓል አከባበር ግን ከዚህ ቀደም ባልታየ ሁኔታ ጥብቅ ፍተሻ እንደነበርም ነዋሪዎቹ ተናግረዋል። ስሙ እንደ ሳይጠቀ የጠየቀ በአዲስ አበባ በጃን ሜዳ የከተራውንም ሆነ የጥምቀት በዓሉን እንዳከበረ የገለጸልን ወጣት የነበረውን ፍተሻ እንዲህ ገልጸዋል። ረጅም ሁለት ሰዓት የፈጀው የጃን ሜዳ አካባቢ ነው። ሁለት ጊዜ ፍተሻ ነበር። በጣም በርካታ ህዝብ ነበርና መጨናነቅ ነበር። ያው ሰው ግን በጸጥታ ራሱ ያው ሴቶች የሚፈትሹ ፖሊሶች፣ ፌደራል ፖሊስ አለ፣ ወንዶችም አሉ። እነሱ ሙሉ ፍተሻ ያደርጋሉ ማለት ነው። ቦርሳ የሴቶች ቦርሳ የሚሆን ወንዶች ደግሞ ታችስ እስከ ጉልበት ድረስ እየተፈተሸ ነው። ስለዚህ ጊዜው በጣም እንትን ነበረ እና ቀድሞ የወረብም ጀምሮ ነበር። እኛ በመሀል እየሰበል ዝግጅ ሲሰማ ነበር ግን ያ መጨናነቅ ስለነበር ብዙ ጊዜ ቆመን ነበር ከመግባታችን በፊት። በዓሉ በድምቀት ከሚከበርባቸው ቦታዎች አንዱ በሆነው በጎንደር ከተማ ያነጋገርናቸው ወጣቶች በወቅቱ ካለው ሁኔታ አንጻር ምንም አይነት አስተያየት በድምጽ መስጠት እንደማይፈልጉ ገልጸው የከተራውም ሆነ የጥምቀት በዓል ሃይማኖታዊ ስርዓት በድምቀት መከበሩን ተናግረዋል። ነገር ግን ቦታው በከፍተኛ ሁኔታ ጥብቅ ፍተሻና ቁጥጥር ሲደረግበት እንደነበር፣ የጸጥታ አስከባሪ አካላቱም ውስጥ ድረስ ዘልቀው በመግባት ከፍተኛ ፍተሻና ጥበቃ ሲያደርጉ እንደነበር ገልጸውልናል። በባህር ዳር ከተማ ነዋሪ የሆነው የሆነውና ስሙ እንዲጠቀስ ያልፈለገው ሌላ ነዋሪ ደግሞ የባህር ዳር ከተማ ወጣቶች መንገዱን ሳይቀር አጥበው ለታቦታቱ ማለፊያ ምንጣፍ አንጥፈው በደማቅ ሁኔታ በዓሉን ማክበራቸውን ገልጸው በእያንዳንዱ ሰው ውስጥ ግን ስጋት የሚፈጥር ጥብቅ ጥበቃ ነበር ብለዋል። እንዴ ባለፈው ዓመት በጣም ጥሩ ነበር። ባህር ዳር ከተራውም ዋናው በዓልም ጥሩ ነው የነበረው። በአሁኑ ግን ሰው በጣም ስጋት ነበረው። ሰላማዊ ይሆናል አይሆንም፣ ስጋት ስለነበረው ዛሬቻ ባለ የነበረው ነገር ይከሰታል እያለ አንዳንዱ ሰውም ስጋት ነበረው፣ እና ልጆቹንም እንዲሰድ አልፈለገም። እኛም በተጠንቀቅ ነው እንደምንም ብለን ያው ሃይማኖታችን ስለሚያስገድደን እዛቴ እንዲያረግ ነው። እኛም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅርስ ጥበቃ ቤተ መጽሐፍት ወመዘክር መምሪያ ኃላፊ መላከ ሰላም ቀሲስ ሰለሞን ቶልቻ የነበረውን ፍተሻና ጥበቃ በበጎ ይመለከቱታል። መንግስት የጸጥታ ስጋት አለ ብሎ ለዜጎቹ ደህንነት የወሰደው እርምጃ ነው። በዚህ ማንም ቅር ሲሰኝ አላየሁም ይላሉ። ስለ በዓሉም አከባበር ያስረዳሉ። የጥምቀት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዘንድሮው በሁለት ሺህ ዘጠኝ በከፍተኛ ድምቀት ነው የተከበረው። እንደሚታወቀው የጥምቀት በዓል የአደባባይ በዓል በመሆኑ ለኢትዮጵያውያን ልዩ የማንነት መገለጫ ነው። ጥምቀት በመላው ዓለም እያንዳንዱ ክርስቲያን፣ እያንዳንዱ የክርስትና እምነት ተከታይ በየሀገሩ በተለያየ አይነት ባህል የሃይማኖት ስርዓት ያከብረዋል። ግን ኢትዮጵያውያኖች ለየት ያለ ነው። አንደኛ አልባሳቱ የብሔር ብሔረሰቦች መገለጫቸው የታቦት ይዘን ታቦት ይዞ በአደባባይ ጥምቀትን የሚያከብር የትኛውም የዓለም ክርስቲያን የለም። የኢትዮጵያ ቤተ ክርስቲያን ግን ጥንተ መሰረቱን ይዛ በትክክል የምታከብር ታሪካዊት ቤተ ክርስቲያን ናት። የጥምቀት በዓል ደግሞ በዘንድሮው ለየት የሚያደርገው በዩኔስኮ ለማስመዝገብ ከፍተኛ ዝግጅት እያደረግን ነው ያለ ነው። ከባህልና ቱሪዝም ሚኒስቴር በቅርስ ጥበቃ ባለስልጣን በኩል ለቤተ ክርስቲያናችን የተሰጠን ማስመዝገቢያ ሰነዶችን እያዘጋጀን ያለ ነው። አራት ቦታዎች ተመርጠዋል። እነዚህም የጥምቀት በዓል አከባበር በጃን ሜዳ፣ የጥምቀት በዓል አከባበር በአክሱም፣ የጥምቀት በጎንደርና በላሊበላ ምን እንደሚመስሉ ተዘጋጅቶ በቪዲዮ በፎቶግራፍ በጽሁፍ እንዲቀርቡ መመሪያው የተሰጠውን እንደ ተቋም የኢትዮጵያ ቤተ ክርስቲያን ጥምቀትን ከማይዳስሱ ቅርሶች በዩኔስኮ ለማስመዝገብ ከፍተኛ ዝግጅት አድርገን ዛሬም በጃን ሜዳ በአራቱም ቦታዎች ላይ በአ ሁኔታ እየተከበረ ነው። ይህንን የማስመዝገቢያ ሰነድ እያዘጋጀን ያለ ነው እና ለቅርጽና ጥበቃ ባለስልጣን ልናቀርብ ነው። ይህንን በዩኔስኮ ከመመዝገቡ አኳያ የዘንድሮው ቀረጻ እንደው ድሮን ካሜራ ጭምር በድሮን ካሜራ ጭምር በጥሩ ሁኔታ ነው የተቀረጸው እና የፍተሻው ጉዳይ ለኮሜን ሴኩሪቲ ነው የጋራ ደህንነት በመሆኑ ይሄንን ሁላችንም ልንደግፈው ይገባል። በጃን ሜዳ በዓሉን ሲከታተል ከነበረው ያነጋገር ነው የአዲስ አበባ ነዋሪና በባህር ዳርና የጎንደር ነዋሪዎች በዘንድሮ በዓል እንደ ሌላው ጊዜ በርካታ ቱሪስቶች ያልታዩበት ነው ብለዋል። የአዲስ አበባው ነዋሪ ደግሞ የቤተ ክርስቲያኒቱ ፓትርያርክን ጨምሮ ጳጳሳት እንደ ሌላው ጊዜ ታቦቱን አጅበው በእግራቸው ሲጓዙ አልታዩም። ብለዋል ቀሲስ ሰለሞን ቶልቻ ደግሞ በዚህ አስተያየት አልተስማሙም። ቱሪስቶች እንደ ወትሮ ሁሉ ነበሩ፣ አምባሳደሮችና ዲፕሎማቶችም ተገኝተዋል። ጳጳሳቱን በተመለከተ ደግሞ ከድካምና ከነበረው መጨናነቅ ሊሆን ይችላል ብለዋል። ሁለቱም ወገኖች የተስማሙባቸው ጉዳዮች ሃይማኖታዊ ስርዓቱ በሰላም በደመቀ ሁኔታ መከበሩንና ጥብቅ ፍተሻ እንደነበር ነው። ኢዮን ግርማን ለዘገባው አመሰግናለሁ። አድማጮች በጥምቀት አከባበር ስርዓቶች ዙሪያ የተሰናዱ ዝግጅቶች በሁለተኛው አጋማሽ ይዘን እንቀርባለን። ከሶማሌ ክልል ጅጅጋ ዞን የመጡ የተባሉ የልዩ ፖሊስ አባላት በምስራቅ ሐረርጌ ጭናክሰን ወረዳ በሚገኝ ቀበሌ ገበሬ ማህበራት ጥቃት በመክፈት ስድስት ሰዎችን ገድለዋል፣ ሲሉ ነዋሪዎች ተናግረዋል። ጉዳዩን ለክልሉ ባለስልጣናት ቢያስታውቁም አሁንም ጥቃቱ አለመቆምን ነው የሚናገሩት። የወረዳዊ የሰላምና የጸጥታ ባለስልጣን ልዩ ኃይል በክልሉ ጥቃት እንደሚያደርስ አምነው አንድ ሰው ብቻ መገደሉን ነው የተናገሩት። የኦሮምኛ ክፍል አገልግሎት ባልደረባችን ሶራ ሀለኪ ያጠናቀረውን ዘገባ ትስተበላቸው ይዛ ቀርባለች። ዛሬም በዚያው በጭናክሰን ከተማ ልዩ ኃይሉ ጥቃት መክፈቱን ለደህንነቴ ሰጋለሁ በማለት ስማቸውን እንዳንገልጽ የጠየቁ ነዋሪ ለቪኦኤ ተናግረዋል። ዛሬ ጠዋት በከልማሌ ገበሬ ማህበር በሚኖር ህዝባችን ላይ ልዩ ፖሊስ ጥቃት ከፈተብን። እነዚህ ሰዎች በአካባቢያችን ካሉ የሚሊሺያ አባላት ጋር ነው የተታኮሱት። በሁለት ኤፍኤስአር መኪና ነው የመጡት። ከእኛ የበለጠ ስለታጠቁ አሸንፈውናል። ከዚያ በኋላ ከመከላከያ ወታደሮች ጋር ተታኮሱ። አንድ ሰው ከመከላከያ ቆሰለ። መከላከያዎችን ግን አናምናቸውም። እነሱ ናቸው መንገድ እየመሩ አጅበው ወደ ከተማ ያሻገሯቸው። የሀገር መከላከያ ሕዝቡን አይጠብቅም። ጭናቅሰን ወረዳ ውስጥ ጭናቅሰን ወረዳ ውጥረት ውስጥ ነው የሚገኘው። የጭናክሰን ወረዳ የሰላምና ጸጥታ ምክትል ኃላፊ አቶ አህመድ ያሲንም ሰሞኑን በምስራቅ ሀረርጌ በኦሮሚያ ክልል ልዩ ኃይል ጥቃት እንደሚያካሄድ አምነዋል። የጭናክሰን ወረዳ የአካባቢ ሁኔታ በጣም አሁን አሳ በጣም ትልቅ አሳሳቢ ደረጃ ላይ ነው የሚገኘ አሁን በልዩ ፖሊስ የሚባሉት ማለት ነው በጣም አካባቢውን ማለት ነው በጣም ረብሽ ይወታል። አሁን ብዛታቸውን በማስፋፋት ነው። ኦርዳ አንደኛ ሁለተኛ የሚባሉትን አሁን በቁጥጥራቸው ስር አድርገዋል። ከትናንት ጀምሮ ኦርዳ ሁለተኛ የሚባሉን የእሱ የቀበሌውን ሊቀመንበር ትናንትና ቤቱ ድረስ ሄደው ቦምብ ጥለውበት ማድረሱ አድማጮቻችን ይህም ሌላ ነዋሪ ናቸው ስለ ጭናክሰን ወረዳ ጥቃት የገለጹልን። አሁን ወደ ወረዳው ምክትል ኃላፊ እናልፋለን። ልዩ ፖሊስ ወደ ክልሉ እየገባ ሰውን እያጠቃ ነው። ለመንግስትም ይህንን ገልጸናል። መከላከያም በአካባቢያችን ይገኛል። እስካሁን አንድ ሰው ነው የተገደለው። ከፌዴራል ወታደሮች ጋርም አልተዋጉም። አጥቂዎቹም ልዩ ፖሊስ ይሁን አይሁን ለእኛ ግልጽ አይደለም። ስናያቸው ግን የሶማሌ ክልል ሚሊሺያ ልብስ ነው የለበሱት። ምን እንደሚፈልጉ አናውቅም። የጭናክሰን ወረዳ ነዋሪዎች የሶማሌ ክልል ልዩ ፖሊስ ወደ ኦሮሚያ እየገባ ጥቃት ሲያደርስ ከአንድ ሳምንት በላይ ሆኗል ይላሉ። በጥቃቱም እስካሁን በተለያዩ የቀበሌ ማህበራት ስድስት ሰዎች እንደሞቱ ተናግረዋል። የወረዳው ባለስልጣን ግን እስካሁን የሞተ ሰው አንድ ነው ብለዋል። የመጽሔትና የምሽቱን አቢይ ርዕሶች ነበር የተከታተላችሁት። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በኢሜይል ከደረሱን የእናንተ አስተያየቶች ጥቂቱን ወደምንሰማበት ነው የምናልፈው ሰላም፣ የተወደዳችሁ የአሜሪካ ድምፅ አዘጋጆች፣ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ሲሉ ይንደረደራሉ። ይሁን የተባሉ አድማጫችን ከአዲስ አበባ በላኩት የኢሜይል መልእክታቸው ትላንትና በኢቢሲ የቴሌቪዥን ፕሮግራም ማለታቸው ነው። የቀን ዜና ገዢው ግንባር እስካሁን ፓርቲ መሆን አለመቻሉን ወይ አለመፈለጉን ልብ በሉ። ከሌሎች 21 ተፎካካሪ ፓርቲዎች አብዛኞቹም ተፎካካሪ ሳይሆን ተፈብራኪ እንደሆኑ ብናውቅም ሲል ይተቻሉ። ለመደራደር ዝግጅት እያደረግ መሆኑን ሰምተናል። እናንተም በምሽት ዝግጅታችሁ ቦታ አልነፈጋችሁትም። እኔም በጣም እያሳዘነኝ ያለው ጉዳይ ግን ይላሉ አቶ ይሁን ኢህአዴግ ሁሌም እንደሚያደርገው በተሰለቸና በተደጋገመ መንገድ የፖለቲካ ትርፍ ለማግኘት ሲል መባዘኑ ተፎካካሪ ተብዮችም እንደ በግ እየተነዱ መከተላቸው ነው ሲሉ ይተቻሉ። በመጀመሪያ ደረጃ ድርድር ሲባል የምን መቼም የስልጣን አይሆንም። ከዚህ በፊት የምርጫ ስነ ምግባር ብሎ ራሱ ጽፎ ራሱ እንዳስፈረማቸው ስናስብ ይችኛዋም መልኳን ቀይራ ለጋሾችን ለማወናበድ እኛንም የበደሉንን ይቅር እንድንል ለማባበል ተፎካካሪዎችም፣ ስሜታቸውን ያለ ገደብ እንዲገልጹ እንዲጫጩ ማለት ይሻላል የታለሙት ትመስላለች። ሲቀጥል ይላሉ አቶ ይሁን፣ በየመድረኩ አፈጻጸምና መልካም አስተዳደር ችግር አለብን እያለ ችግሩ ለታየባቸው አባላቱ ከቅጣት ይልቅ ሲሾማቸው እያየን በምን ጉዳይ ነው የሚደራደረው? የማስመሰልና የማጭበርበሪያ መድረክ መሆኑ የሚታወቀውማ ትናንት የሚኒስትሩ መስሪያ ቤት መስሪያ ቤቱን መምራት ተስኗቸው ያየናቸው ሰው ለሀገራዊ አጀንዳ የግንባሩ ወኪል ሆነው መምጣታቸውን ስናይ ነው። እረ እንዲሁም የግንባሩ ጽህፈት ቤት ኃላፊ ሆነዋል። ይቺ ናት ጫዋታ። አቶ ይሁን ይቀጥላሉ። ሌላው የድርድሩን መጨረሻ ምን እንጠብቅ? የኢህአዴግ አመራሮች ለፍርድ ይቀርባሉ? የተጎዱ በሞት በመፈናቀል ወገኖቻችን ይካሳሉ? የሀገራችንን ሀብት እኩል መጠቀም እንጀምራለን? ይህን ሁሉ የሚቆጣጠር ገለልተኛ አካልስ ይቋቋማል ነው ወይስ እንደ ምርጫ ክርክሩ ለሰማያዊ አምስት ደቂቃ ለመድረክ ሰባት ደቂቃ ለገዢው ሀያ ደቂቃ ተመድበው ሀሳባቸውን ያለ ገደብ አቅርበው ተከራክረዋል ብንል ነው በኤቢሲ በመጨረሻም አሉ አቶ ይሁን እንደኔ እንደኔ ፓርቲዎች የኢህአዴግ ብልጣ ብልጥ የፖለቲካ መጠቀሚያ ባይሆኑና በእንዲህ አይነት ለውጥ አልባ መድረኮች በጭፍን ባይጋበዙ ምናልባትም መሳተፍ ይጠቅመናል ካሉ እንኳ ጠንካራና የማያወላውል ቅድመ ሁኔታ ቢያስቀምጡ የተሻለ ነው ባይ ነኝ። የሰማያዊው አቶ የሸዋስ እንዳሉት አይነት የፖለቲካና የህሊና እስረኞች እንዲፈቱ፣ የተበደሉ ሁሉ እንዲካሱና የበደሉ ባለስልጣናትም ተጠያቂ እንዲሆኑ ማድረግና የመሳሰሉት ይሁን። ነኝ ከአዲስ አበባ ምንድን ነው አስተያየቶቻችሁን ያደረሳችሁን አድማጮች በርካቶች ናችሁ። በድምፅም የሚደረሱን አሉ። ኋላ ላይ ሰዓት እንደተገኘ እናቀርባለን። ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ አራት አለፍ ማለቱን ያመለክታል። ዋና ዋናውን የሰዓቱን ያለም ዜና ባጫጭሩ የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ትላንት ባደረጉት የመጨረሻ ጋዜጣው ጉባኤ ከሳቸው የስምንት ዓመታት ፕሬዝደንትነት በኋላ ስለሚመጣው አዲስ አስተዳደር ስጋት ያደረባቸውን አሜሪካውያን ለማጽናናት ሞክረዋል። በሀገሪቱ አምናለሁ፣ በአሜሪካ ሕዝብ እተማመናለሁ፣ ሰዎች ከመጥፎነት ይልቅ ጥሩነታቸውን እንደሚያመዝን አምናለሁ ሲሉ አስገንዝበዋል። የዩናይትድ ስቴትስ ቢ ሁለት ተዋጊ አይሮፕላኖችና ወታደራዊ ድሮኖች ትላንት ሊቢያ ውስጥ እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ወታደራዊ ሰፈሮች ላይ ድብደባ እንዳካሄዱ የመከላከያ ባለሥልጣኖች ገልጸዋል። ሰርተ ከተባለችው ከተማ በደቡብ ምዕራብ 45 ኪሎ ሜትር ርቀው በሚገኙ ሰፈሮች ላይ ነው ድብደባው የተካሄደው። ተመራጩ የጋምቢያ ፕሬዚደንት አዳማ ባሮ በጎረቤት ሀገር ሴኔጋል በሚገኘው የአገሪቱ ኤምባሲ ውስጥ ዛሬ ቃለ መሐላ ፈጽመዋል። ኬንያ ውስጥ ሰዎች ለመመረጥ እንዲመዘገቡ በሚደረገው ጥረት መሪዎች ሰዎች በብዛት እንዲመዘገቡ የሚደረግበት መንገድ እየቀየሱ ነው። በሰርግና በቀብር ስነ ስርዓቶች እንዲሁም በአብያተ ክርስቲያን የሚመዘገቡበትን መንገድ እያመቻቹ መሆናቸው ታውቋል። አማኒያን ለመምረጥ ካልተመዘገቡ በስተቀር ቅዱስ ቁርባን እንዳይቀበሉ እስከ ማገድ ሄደዋል። የተባበሩት መንግስታት ድርጅት በመጪው ሰኞ በካዛክስታን መዲና አስታና በሚካሄደው የሶሪያ የሰላም ንግግር እንዲገኝ ተጋብዟል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ የሶሪያውን ልዑክ ስቴፈን ዴ ሚስቱራን በጉባኤው እንዲሳተፉ እንደጠየቋቸው የመንግስታቱ ድርጅት ቃል አቀባይ ጠቁመዋል። አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ዝግጅታችን ነው። አስተናጋጆቻችሁ አሉላ ከበደ ና አዳነች ፍሳሀየንን። ሁለተኛውን አጋማሽ ስርጭታችን በርዕሰ ወሬዎቹ ጀምሮ ፍሬዎቹን ጨርሰናል። ወደ ቀዳሚ ዝግጅት ነው የምናልፈው። ወደ ቀዳሚ ዝግጅት እናልፋለን። አሁን መዝሙሩ እንደሚያመለክተው በዛሬው ዕለት የተከበረውን የጥምቀት በዓል ይመለከታል ተከታዩ ዝግጅት። መሪጌታ ብሩክ አስማረ የባህር ዳር ነዋሪና የሃይማኖት ሰው ናቸው ትላለች አዘጋጇ መስታወት አራጋው። በጥምቀት በዓል ላይ የህይወት አጋራቸውን በማግኘታቸውም በዓሉ ለሳቸው እየተለየ እንደሆነ ይናገራሉ። ዘንድሮ በዓል በባህር ዳር እንዴት እየተከበረ እንደሆነ አጫውተውኛል ትላለች መስታወት። መስቀል በዓልና የጥምቀት በዓል የሚከበርበት አደባባይ አለ፣ መሀል ከተማ ላይ ነው የሚገኘው እዚያው ቦታ ላይ ያው ሰው ሰራሽ ገንዳ ላይ ነው ባህር ዳር የጥምቀት በዓሉ የሚሰራው። ያው ገንዳው ተሞልቷል። ካህናት በካህናት እና በመዘምራን ታጅቦ ታቦታቱ ሁሉም ባህር ዳር ላይ ያሉ ቤተ ክርስቲያናት እዚያው ላይ ነው የሚያከብሩት። አሁን ህዝቡ ያው ወጥቶ እየጨፈረ ነው። በሃይማኖታዊ ስርዓት ነው የሚከበረው። አንዳንድ ባህላዊ ትውፊቶች ቢኖሩም የሃይማኖታዊ ስርዓቱን ጠብቀው ነው የሚካሄዱት። እንግዲህ የጥምቀት በዓል ብዙ ቤተሰብ የሚገናኝበት፣ በተለይ ደግሞ ወጣቶች የሚተጫጩበትም ቀን ነው እና ለጥምቀት ያልሆነ ቀሚስ የሚባልም ነገር አለ። ሴቶች አምረው ተውበው ነው ወደ ጥምቀት የሚወጡት። እና ምን ይመስላል? እስቲ ባህር ዳር ላይ ያለውን ሁኔታ ንገሩን። አዎ እንግዲህ የጥምቀት ያልሆነ ቀሚስ ይበጣጠስ የሚባል አባባል አለ። ይሄ የጥንታዊ አባባል ነው። በባህር ዳር ሁሉም ህዝብ፣ ህጻናት ልብስ ይገዛላቸዋል። ዘመድ አዝማድ ሌላ ሩቅ ቦታ ያለው ሁሉ ይሰባሰባል። የመንግስት ሰራተኛውም ቢሆን ከኢትዮጵያ ውጭ ያሉም ይመጣሉ። በዓሉን ለማስፋት የተለመደ ነው። እዚሁ ያለውም በጋራ ነው የሚከበረው። ቤተሰብ በሙሉ አምሮ ደምቆ፣ ህጻናት የሚጠቡ ህጻናትን ጭምር ይዘዋቸው ይወጣሉ ወላጆች ከባል አከባበሩ ላይ ከሃይማኖታዊ ስርዓቱ ውጭ ባህላዊ ትውፊቱም ከባድ ነው። የጥምቀት በዓል በከባድ ሁኔታ ነው የሚከበረው። ሁሉም ነጭ ነው የሚለብሰው ሴቶች እናቶች፣ አበሻ ቀሚስ ይለብሳሉ። ነጫጭ ልብሶች የክት የሚባል ልብስ አለ። በዚህ በአማራ አባባል በበዓል ጊዜ ብቻ የሚወጡ ልብሶች የሚወጡበት ቀን ነው ዛሬ። የማይወጣ ልብስ የለም ያለም ሰው አምረው ደምቀው ነው የሚወጡ። ከዚህ ቀጥሎ ነው እንግዲህ የመተጫጫ ቀንም ዛሬ ብቻ ሳይሆን ከዚህ በኋላ እንግዲህ ዘመነ አስተሬወ የሚባልና ዘመነ የሰርግና የመተጫጫ ወቅት ነው። እንግዲህ አሁን ነው የሚጀምረው። አለ ይሄ የመተጫጨቱ ሁኔታ አሁንም ይሄ ባህል አለ አለው አልፎ አልፎ፣ አብዛኛውን ይሄ በገጠሩ አካባቢ ነው የሚጎላው። ዘመነ አስተርእዮ በዚህ በዮናናውያን ቋንቋ ኤጲፋንያ ሲባል በእኛ በኢትዮጵያ ቤተ ክርስቲያን ደግሞ አስተርእዮ ይባላል የመገለጥ የመታየት ዘመን ስለሆነ ከዚህ በኋላ የልጃገረዶች ሁሉ የሚታዩበት ነው። አምረው ደምቀው፣ ተውበው እንሶስላ የሚባል አለ፣ እጃቸውን እግራቸውን ሙቀው የሚወጡበት ነው። በተለይ ሴት ልጃገረዶች ዛሬ ቤት አይውሉም፣ ይወጣሉ። የጥንቱን ባህል ይዘው ማለት ነው። አምረው ደምቀው በዓሉን ያከብራሉ። የጥምቀት ዘፈኖች የተለዩ ናቸውና እንደው እርስዎ በባህር ዳር አካባቢ የተመለከቱትን እስቲ እንገሩኝ ወይም ያለውን ልምድ። ባህር ዳር አካባቢ በአመዛኙ ያሬዳዊ ዜማ ነው። ወጣቶቹ በየዘርፉ ሴቶች ለብቻ፣ ወንዶች ለብቻ ያሬዳዊ ዜማ ሆረ ኢየሱስ እምገሊላ ዮሐንስ ከመ ያጥምቆ በፈለገ ዮርዳኖስ የሚለውን የግዕዝ፣ ከፊሎቹ ግዕዝ የሚችሉት በግዕዝ ቋንቋ ይህንን ደግሞ በአማርኛ ተርጉመው ኢየሱስ ወደ ዮሐንስ ሄደ፣ በዮርዳኖስ ውሃ ያጠምቀው ዘንድ የሚለውን በዜማ እያዜሙ፣ አብዛኛውን በዝማሬ ነው። ጭፈራው ከ- ከተማው አካባቢ ማለት ነው። በገጠሩ አካባቢ ከከተማው ለየት ይላል። የተለያየ ጎሳዎች አሉ፣ እንደ የጎሳው ጭፈራዎች ይለያያሉ። አሉ ወጣቶቹ በራሳቸው ቋንቋ በራሳቸው አባባል ይጨፍራሉ። በቡድን በቡድን እየሆነ በብዙ ቡድን ተወድኖ ነው እንትን የሚለው ትንሽ ዘርዞ ዘንድሮ ቀዝቀዝ ያለ ነው። እንደው ከወቅታዊ ጉዳይ ጋር ይመስለኛል። ሰው አነስ ያለ ነው መቼም በዓልን የሚያከብረው። የበዓል ድምቀት አንዱ የህዝብ ብዛት ነው መገለጫው። ሆኖም ግን ትንሽም ቀነሰ እንዲባል ከተማው ሰፊ ስለሆነ ወደ አስራ ሰባት አብያተ ክርስቲያናትም ስላሉ ከዚያ ሁሉ የሚመጣው መዘምራኑም የካህናቱ መዘምራኑም ብዛት ያም ያም ሆኖ ያን ያህልም ደግሞ ጉድለቱ ቀላል ነው። ግን ፈራው ትንሽ ከነበረው ቀዝቀዝ ያለ ነው። ዘንድሮ በጥምቀት በዓል ላይ ተጫጭተው የተጋቡ ሰዎች እንደወርሰው እየሰሙት አለ? አዎ ሽማግሎች ሁነን ሰርገኛም ሁነን አስራጅም ሁነን የዳር ናቸዋሉ። በጥምቀት ላይ ተገናኝተው ወጣቶቹ ይሄ የተለመደ ነው። በቋሚ ባህላዊ ትውፊት ነው። በጥምቀት ላይ በተያዩት የሚጋቡት ወጣቶች በርካቶች ናቸው። ለምሳሌ እኔም የቤተ ክህነት ሰው ነኝ። እኔም እንዲሁ ጥምቀት ላይ አይቼ ነው ባለቤቴን ያገባው። አሁን ልጆች ወልጄ ሶስት አራት ያህል ልጆች አሉኝ። እኔም አንዱ ነኝ፣ በዚህ ባህል ትዳር ካገኙት ውስጥ ማለት ነው። ስለዚህ የጥምቀት በዓል ለርሶ የተለየ ነው ማለት ነው። በጣም በጣም እንኳን አደረሰዎት ለጥምቀት በዓል አመሰግናለሁ። መልካም በዓል ከነመላው መላው ቤተሰቦቼው እንኳን አመት አመቱን እያደርስልኝ ተጣሪ አሜን፣ አሜን በመቀለ ከተማ እንደ ዛሬው የጥቅምት የጥምቀት በዓሉን የመሰሉ ህዝብ የሚሰባሰብባቸው በዓላትን በማስተባበር ስራ የተሰማሩ ወጣቶችን ይመለከታል። ተከታዩ ዘገባ አንድ መቶ ሃምሳ ወጣቶች ናታኒም በሚል ስያሜ ተሰባስበው በከተማዋ የሚከበሩትን ሃይማኖታዊ በዓላትን ያስፈጽማሉ። ዛሬ ጠዋት የጥምቀት በዓል ስርዓቱን ጠብቆ በሰላም እንዲፈጸም ተንቀሳቅሰዋል ይለናል ግርማይ ግብሩ ሰብሳቢውን አነጋግሮ ባጠናቀረው ዘገባ። የተጠመቃቸው ሁሉ ክርስቶስን ለብሳችኋል የሚል ነጭ ልብስ የለበሱ ናታኒም በሚል ባህረ ጥምቀቱ አፈጻጸም የሚመሩት ወጣቶች አሉ መቀለ ከተማ ውስጥ። እስኪ ወጣቶቹን የሚያስተባብር አንድ ወጣት አለ። ማን ልበል? መላኩ ማህሪ የናታኒም ወጣት ስብስብ ሰብሳቢ ነው። መላኩ፣ ይህ ናታኒም ማን ነው ያደራጀው? ያው በእግዚአብሔር ፈቃድ ያው ወጣት ነው ቤተክርስቲያን ናጽዳ ብሎ አንድ አስራ ሁለት የሚሆን ሰዎች ጀመር ነው በዛ በተጀመረ እስካሁን ወደ አምቶ መቶ ሃምሳ የሚደርስ አካል እየተጓዘ ነው። ናታኒም ማለት ታናሽ አገልጋይ ማለት ነው። እግዚአብሔር ቤት ጠራጊዎች የሚል መጽሐፍ ቅዱስ ላይ ያለው ስም ነው። እኛም ታናሽ አገልጋይ ሆነን በእግዚአብሔር ቤት ላይ ያለውን ጽዳትና የሚያስፈልጉ ጸጥታዎችን የምንሰራ ስለሆነ ለዛ ነው ናታኒም የተባለው የስራው ስም ትርጉም ነው። ምን ያህል ትሆናላችሁ? መላኩ መቶ አምሳ ወጣቶች አለ። እስኪ መቼ ነው የተጀመረው? ዋና ስራችሁስ ምንድን ነው? ይህንን የባህረ ጥምቀቱን ማስፈጸም ብቻ ነው ወይስ ሌላም ስራ አላችሁ? የተጀመረው ሁለት ሺህ አንድ ላይ ነው በአብዩ ስራችን ያለው እዚ አሁን ይሄ ባህረ ጥምቀት ላይ ይህንን አዳራሽ ተፈጽሞ እዚ እስኪደርስ ድረስ መስራት አንዱ ነበረ። በተጨማሪም ፋውንቴን እንዲሰራ አድርገን ጋቢውን ታጥሮበት ስፒንክለሮች ተጠቅመን ውሃ በሰላም ህዝቡ ላይ በሰላም እንዲደርስ ማዘጋጀት የሚል ይሄ አንዱ ስራችን ነው። በተጨማሪ ግን ስራችን ይሄ ብቻ አይደለም። ሁሌ በወርሃዊና አመታዊ በዓላት በመቀለ ከተማ ያሉ አድባራት ላይ እየዞርን የጸጥታና በሰላማዊ መንገድ በአሉን እንዲያልፍ እንሰራለን። 150 ወጣቶች ናቸው ያላችሁት። ሴቶች አላይም። ወንዶች ወጣቶች ብቻ ናቸው ያላችሁት። ይ ሆን ተብሎ የተደረገ ነው? ምክንያት አለው? ምንድን ነው? ሆን ተብሎ የተደረገ አይደለም። በአጋጣሚ የተጀመረው በወንዶች ነበረ። በቃ ከዛ በኋላ የጠየቀም አካል የለም። ዝም ብለን ያለውን ነው እያስከተልን ያለ ነው እንጂ ሆን ብለን ያደረግነው ነገር አይደለም። እዚህ ያለው በብዛት በጉልበት ስራ የሚሰራ ነው። ሴቶች ይህንን ስንል ግን የሚያስፈልገን ሲኖር፣ ለምሳሌ አዳራሹን ስንጨርስ መስታዋቱ መወልወል ነበረበትና ያንን እህቶች መጥተው ነው ያጸዱልን። በሚያስፈልግ ሰዓት እናሳትፋቸዋለን። የበረከት ስራ ስለሆነ ተሳተፉ ብለን እንጋብዛለን። ቤተክርስቲያንም ስናጸዳ እንዲሁ መጥተው ያግዙ ነው። ዋጋችሁ ምንድን ነው? ምንድን ነው የምታገኙት? ዋጋችን እንግዲህ በረከት ነው። ከእግዚአብሔር በረከት ለማግኘት ነው የሁላ ወጣት እየሰራ ያለው። እውነትም እናገኛለን በረከት የወጣትነት እድሜያችን የተባረከ እንዲሆን ነው እየሰራ ነው። እንግዲህ ወጣቶቹ የተለያየ ስራ ምን ይኖራቸዋል ትምህርትም ይኖራቸዋል። እና በየወሩና በየአመቱ መጥተው ይህንንን አገልግሎት ለመስጠት ምን ያህል ፈቃደኞች ናቸው? ሁሉም በትጋትና በደስታ ነው የሚሰሩት። የቤተክርስቲያን በዓላት ሁሌ በብዛት ሌሊት ስለሆነ ከአስር ሰዓት ጀምሮ ሁሉ ወጣት ይገኝና ስራ ያለው እስከ ስራ ሰዓት ውስጥ ካለው ድረስ አገልግሎ ነው የሚሄደው። ይህንን ሲያደርጉ ደግሞ ከልብ ተነሳሽነት ባለበት መንፈስ ነው እና የሚሰሩት። ሁሉም በእንደዚህ አይነት ትጋት ነው ያሉት። አሁን መቀለ ከተማ ውስጥ በተለምዶ ሰውሕ ንጉስ ብለን በምንጠራው የባህረ ጥምቀቱ ውስጥ ነው ያለ ነው። እስካሁን ምንድን ነው እየተሰራ ያለው? አሁን ቀጣይ ስራስ ምንድን ነው? እስካሁን ድረስ ያለው ያው ታቦታቱም የሚያድርበት በዳስ ነበረ እና ብዙ ብርድ ንፋስ ያለበት ቦታ ነው። እዚህ ቦታ ላይ ያንን ለመከላከል አዳራሽ ተሰርቶ ያው ፍጻሜ ላይ ደርሰናል። አዳራሹ የኮርኒስና መሬት ላይ ማቴኔላ ማንጠፍ ስራ ይቀረዋል። ከዛ ውጭ ግን ያለን አሁን ዙሪያው አጥሩ የታጠረ ስላልሆነ ብዙ ክፍተት ስላለው የሁለተኛው ስራችን አጥር መታጠር አለበት። ከዛ ዘመናዊ ፋውንቴን እናሰራለን። በተጨማሪ ለወደፊት የተያዘው ፕላን እዚህ ቦታ ላይ ላይብረሪ እንዲኖር ወጣቶች የሚዝናኑበት ቦታ ሆኖ ላይብረሪ ደግሞ መጽሀፍትና ታሪካዊ ነገሮች ሁሉ በፎቶም ይሁን በቪዲዮ የታገዙ ነገሮች እዚህ አስቀምጠን በከተማ ላይ ያሉ ወጣቶች የሀገራቸውን ታሪክ የሚያውቁበትን ቅርስ እዚህ ለማስቀመጥ አስበናል በጣም ጥሩ ነው መላኩ መሀሪ የናታኒ ማስተባባሪ አሁን ስርዓቱ እንዴት ነው አፈጻጸሙ ምንድን ነው የሚቀረን በዚህ ሰዓት ከዚህ በኋላ እዚህ ወደ ምህረት ላይ ትምህርት ይሰጣል በአባቶች ትምህርቱ ከተሰጠ በኋላ በብፁዕ ሊቀ ጳጳስ እዚህ ጸበሉን ባርከው የጸበል መርጫ ብቻ ስነ ስርዓት ነው የሚቀጥለው። ያለን ሂደት እሱ ነው። እስካሁን እንደፈለጋችሁት በሰላማዊና ጸጥታውን ስርዓቱን ጠብቆ እየሄደላችሁ ነው እንዴት ነው? እግዚአብሔር ይመስገን። እስካሁን ባለው ሂደት ሰላማዊ የሆነ አካሄድ ነው እየሄደ ያለው። የሚያስፈልጉ ማቴሪያሎችም አስራ አንደኛው ሰዓት ላይ ብዙ ሞክረን ከሰውም ተለምኖ መቶ ሰብስበን ይዘናል። ስለዚህ በሁሉ ነገር እኛ ዝግጁንን ያለ ነው። ያው ሁሉ ህዝብ አግዞን በሰላም እንደሚያልፍ ተስፋ እናደርጋለን። እንግዲህ መላኩ መሀሪ በጣም ነው ማመሰግንህ። እንኳን ማደረሰ እንኳን እንዳደረሰ እናመሰግናለን። አሁን ደግሞ ባህልና ማህበረሰብ ይቀርባል። አዘጋጁና አቅራቢው አሉላ ከበደ ነው። አሉላ ለዛሬ የያዝክልን ፕሮግራም ምንድን ነው? አመሰግናለሁ አዳነች። የመጨረሻው የጥምቀት ወግ ነው። ባህልና ማህበረሰብም ለምሽቱ የያዘው የጥምቀትን ባህላዊ አከባበር የተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ ቅርስነት ለማስመዝገብ የተያዘ ጥረት ይመለከታል። ታዲያ እኔ አይደለሁም የምሽቱን ግሩም ዝግጅት ያዘጋጀልን የአዲስ አበባው የራዲዮ መጽሔት ተባባሪ አዘጋጃችን ንጉሴ አክሊሉ ነው። ወደ አዲስ አበባ እንመለስ። እንኳን ለብርሃነ ጥምቀቱ አደረሳችሁ እያልኩ እኔም መልካም ኞቴን በድጋሚ እገልጻለሁ። የጥምቀት በዓል በዛሬው ዕለት በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በከፍተኛ ድምቀት ተከብሯል። የእምነቱ ተከታዮች የቃና ዘገሌላውን በዓል በነገው ዕለት ለማክበር ደግሞ የየራሳቸውን ዝግጅት እያደረጉ ነው። እኔ ግን ዛሬ በዚህ ዝግጅቴ ይህንኑ የጥምቀት በዓል ከማይዳሰሱ ቅርሶች አንዱ አድርጎ ለማስመዝገብ በዓለም አቀፍ ደረጃ እየተደረገ ስላለው ጥረት ማብራሪያ የሚሰጡኝ መጋቤ ሰላም ሶሎሞን ቶልቻ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅርስ ጥበቃ ቤተ ወመዘክር ሙዚየምና ቱሪዝም መምሪያ ኃላፊ ናቸው። መጋቤ ሰላም ሶሎሞን ቶልቻ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አበይት ታላላቅ በዓላት አንዱ የጥምቀት በዓል ነው። ምክንያቱም የአደባባይ በዓል ነው። ጥምቀት እንደሚታወቀው የጌታችን የመድኃኒታችን የኢየሱስ ክርስቶስ በዮርዳኖስ መጠመቅን አስመልክቶ እንግዲህ ኢትዮጵያዊ የኢትዮጵያ የጥምቀት አከባበር ኢትዮጵያዊነትን የሚገልጽ መሰረታችን ኢየሱስ ክርስቶስ ነው። የጥምቀት በዓልን ስናከብር የኢየሱስ ክርስቶስን መጠመቅ ነው የምናስበው። ግን በኢትዮጵያውያን ዘንድ ጥምቀት እንዴት ይከበራል? የጥምቀት በዓል በሌሎች ሀገሮችም ሊኖር ይችላል። ጥምቀትም ስርአቱም አለ። የተለያዩ አይነት ሀገሮች ያከብሩታል። የእኛ ግን አንደኛ በኢንታንጂብል ሄሪቴጅ ወይም በማይዳሰሱ ቅርሶች ውስጥ ተካቶ እንዲመዘገብ ብዙ ጊዜ በተደጋጋሚ ቤተክርስቲያኒቷ ማሳስባለች። የኢትዮጵያ ባህል ቱሪዝም ሚኒስቴርም ለጉዳዩ ትኩረት ሰጥቶት የፌዴራል ቅርስ ጥበቃ ባለስልጣን በአሁኑ ሰዓት ጥምቀትን ለማስመዝገብ እንግዲህ ቀጣይ ያለው ስብሰባ ደቡብ ኮሪያ ይመስለኛል። እዛ ላይ በ2010 ጥምቀትን ለማስመዝገብ የማስመዝገቢያ ሰነዶች ማሰባሰብ ስራ ላይ ነው አሁን መንግስት ያለው። ለዚህ ጉዳይ ደግሞ ከፍተኛውን ግብዓት የምታቀርበው ቤተክርስቲያንቷ ናት። ለዚሁም እንግዲህ ከፌዴራል ቀስትና ጥበቃ ባለስልጣን ሰሞኑን ደብዳቤ ደርሶን አንደኛ የተመረጡ አራት ቦታዎች አሉ። እነዚህ ተመረጡ የተባሉት አራት ቦታዎች የትኞቹ ናቸው? የተመረጡበትስ ምክንያት ምንድን ነው ብዬ መጋቤ ሰላም ሰሎሞንን ጠይቄያቸው ነበር። ሰነዱን አሟልቶ ለመላክ በጎንደር የጥምቀት በዓል አከባበር ምን እንደሚመስል፣ ከነገስታቱ ጊዜ ጀምሮ ያለው ድባብ ምን ይመስላል? አንደኛ ሃይማኖታዊ፣ ባህላዊ እሴቱ በተለይ በወራ ክረምት ምድር በአበባ በጸደይ እንደምታበብ ሁሉ ለጥምቀት ያልሆነው ቀሚስ ይበጣጠስ እንደሚባለው በተለያየ የሀገሪቷ ክፍል ያለ ህዝብ፣ ብሔር ብሔረሰቦች ለጥምቀት የሚለብሱት የተለያየ ልብስ አለ። በተለይ በየቦታው አከባበሩን እንደጠበቀ፣ ስርዓቱ እንደጠበቀ ሆኖ እና አሁን የተመረጡት አራት የናሙና ቦታዎች አንደኛ በጎንደር የጥምቀት ባዓል አከባበር በአክሱም የጥምቀት አከባበር፣ በላሊበላ የጥምቀት አከባበር እና በፌዴራል ደረጃ በመዲናዋ የሚከበረው የጃን ሜዳ የጥምቀት አከባበር። እነዚህ አራት ቦታዎች ለናሙና ተመርጠው እኛም ዝግጅታችንን ጨርሰናል። ሰሞኑን ስንሰራ ይሰንበት ነው፣ እዛ ላይ ነበረ። የጎንደሩን የጥምቀት አከባበር እንግዲህ አንደኛ የታቦታቱን አርባ አራቱ ታቦታት ከቤተ መቅደሳቸው ወጥተው ምድርን ባርከው ህዝቡ በጠቅላላ ተደስቶ ምድር ተፈውሳ ሁሉ ደስተኛ ሆኖ የጥምቀት ባህርን ጥምቀቱን እንዴት እንደሚያከብሩ የሚያሳየው በፌዴራል ቅርስ ጥናትና ጥበቃ በኩል እንዲዘጋጅ በአክሱም ላይ ያለውንና በላሊበላ እንዲሁም በጃን ሜዳ ያለውን ደግሞ በቤተ ክርስቲያን በኩል ተዘጋጅቶ ዶክመንቱ ሰነዱ እየተዘጋጀ ለሚመለከተው አካል እንዲቀርብ መመሪያ ተሰጥቶን በዚሁ መሰረት ወደ አክሱምም ልኡክ ልከናል። አክሱም ያለው የጥምቀት አከባበር ደግሞ የአካባቢውን አለባበስ፣ ባህል፣ ቱፊት ስርዓት አክሱም ያው የጥንት የኢትዮጵያም ከተማ በመሆኑ የጥንቱ የበዓል አከባበር ምን እንደሚመስልም ገላጭ በሆነ መልኩ የሚቀርብበት፣ ላሊበላም እንዲሁ የጥምቀት አከባበር ምን እንደሚመስል፣ ከዛም የመረጃ ሰነዶች በቪዲዮ፣ በፎቶግራፍ፣ በጽሁፍ ታግዘው እንዲመጡ በመዲናችን በአዲስ አበባ በጃን ሜዳም ቅዱስ ፓትርያርኩን ጨምሮ ብጹዓን አበው ሊቃነ ጳጳሳት፣ ከፍተኛ የመንግስት ተጠሪዎች፣ አምባሳደሮች፣ ሚኒስቴሮች ባሉበት የሚከበረው የጃን ሜዳ በዓል ላይም የእኛ መገናኛ ብዙሃንና የፓትርያርኬት ኦፊስ የጠቅላይ ቤተ ክህነት የካሜራ ማኖች በሙሉ በዓሉን በጥሩ ሁኔታ ቀርጸው ይህንን የማስመዝገቢያ ሰነድ ግብዓት ለሚመለከተው አካል ለማቅረብ በዝግጅት ላይ ነን እና ጥምቀት በ2010 ይመዘገባል የሚል ሙሉ እምነት አለን። እንግዲህ ሀገራችንን ይህንን የምናስመዘግበው ቅርሶች ባለፈው የመስቀል በዓል ለመጀመሪያ ጊዜ ነው፣ የማይደሰሱ ቅርሶችን ያስመዘገብ ነው። ከዛ በፊት ያሉት ያው የሚዳሰሱ ቋሚ ቅርሶችን ነበረ እና ለሁለተኛ ጊዜ የጥምቀት በዓል የማይደሰሱ ወይም ኢንታንጅብል ሄሪቴጅ ውስጥ ገብቶ የሚመዘገብ ይሆናል። ይህ በከፍተኛ ዝግጅት ውስጥ ያለ ነው። እግዚአብሔር ይርዳ። መጋቤ ሰላም ሶሎሞን ቶልቻን ለጊዜያቸው አመሰግናለሁ። መልካም በዓል በድጋሚ ንጉሥ ያክሊሉን ለዝግጅቱ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ማንም ሰው ከሁለት የሥልጣን ዘመን በላይ ፕሬዝዳንት ሆኖ ሊመረጥ አይችልም። እንዲሁም ሌላ ሰው ለፕሬዝዳንትነት ተመርጦ ሲያገለግል ለነበረበት ዘመን ፕሬዝዳንት ወይም ተጠባባቂ ፕሬዝዳንት ሆኖ ከሁለት ዓመታት በላይ ያገለገለ ማንም ሰው ከአንድ ሌላ ሙሉ የስልጣን ዘመን በላይ ለዚያ ስልጣን ሊመረጥ አይችልም። የዩናይትድ ስቴትስ ሕገ መንግሥት ሃያ ሁለተኛው ማሻሻያ ነው ይህንን የሚደነግገው። የስልጣን ዘመንን መገደብ ዲሞክራሲን ያጸናል የሚለው ርዕስ አንቀጽም ይህንኑ በኢትዮጵያ የዘመን አቆጣጠር የካቲት ሃያ 1943 ዓ ም በዩናይትድ ስቴትስ የተወካዮች ምክር ቤት የጸደቀ ማሻሻያ ነው መነሻ ያደረገው ይህ ማሻሻያ ይላል፣ ርዕስ አንቀጹ። ሪፐብሊኩ ከተመሠረተ አንስቶ አሜሪካውያን ሲሟገቱበትና ሲከራከሩበት ለኖረ የዩናይትድ ስቴትስ ፕሬዚደንት ሆኖ የሚያገለግል ሰው የሥልጣን ዘመን ገደብ ሊበጅለት ይገባል ወይ ለሚል ጥያቄ መቋጫ መልስ አስገኘ። በመስከረም 1780 ዓመተ ምህረት አሁንም በኢትዮጵያ የዘመን አቆጣጠር የወጣው የዩናይትድ ስቴትስ ሕገ መንግሥት ለፕሬዚደንት የሥልጣን ዘመን ገደብ አልቆረጠም ነበር ይሁን እንጂ አንድ በሕዝብ ዘንድ ተወዳጅነትን የሚያተርፍ ፕሬዚደንት ያለ ገደብ በተከታታይ የሚመረጥ ከሆነ ሙስና ውስጥ ሊዘፈቅ ወይም ጨቋኝ ሊሆን ይችላል የሚል ስጋት በብዙ አሜሪካውያን ዘንድ ሲብላላ ቆይቷል የነጻነት አዋጁ ዴክላሬሽን ኦፍ ኢንዲፔንደንስ ይባላል ጸሐፊ ቶማስ ጄፈርሰን አብዝቶ የሚያስጨንቃቸው አንድ ጉዳይ በሕገ መንግሥቱ ውስጥ የሥልጣን ዘመን ገደብ ያለመጠቀሱ ነበር የማልወደው ነገር አሉ ጀፈርሰን አብዝቼ የምጠላው የሥልጣን ዝውውር አስፈላጊነት ጉዳይ በተለይ የፕሬዝዳንቱ መዘለሉ ነው። የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ጆርጅ ዋሽንግተን የራሳቸውን የሥልጣን ዕድሜ በሁለት ዘመናት ብቻ መገደብን መምረጣቸውን ያስታወሰው ርዕሰ አንቀጽ እርሳቸውን የተከተሉ መጪ ፕሬዝዳንቶች ሁሉ የእርሳቸውን አርአያ አክብረው መኖራቸውን አመልክቷል። 32ኛው ፕሬዚደንት ቴዎዶር ዴላኖር ሩዘቬልት በ1933 ዓ ም ለሦስተኛ ጊዜ እንደገና ደግሞ በ1937 ዓ ም ለአራተኛ ጊዜ እስከተመረጡበት ዘመን ያ የጆርጅ ዋሽንግተን አርአያነት ጸንቶ ኖረ። ዘመናቱ በኢትዮጵያ አቆጣጠር ናቸው። ሩዘቬልት በዚያው ለአራተኛ የሥልጣን ዘመን በተመረጡበት በ1937 ዓ ም ወርሃ ሚያዝያ ሲያርፉ ሰዎች በተከታታይ እየተመረጡ የርዕሰ ብሔር ኃላፊነቶቻቸውን በብቃት የመወጣት ችሎታቸው ወይም አቅማቸው ጉዳይ አጠያያቂነት እንደገና ብዙ ንግግሮችና ውይይቶችን አጫረ፣ ይላል ርዕሰ አንቀጹ። ፕሬዝደንት ባራክ ኦባማ ሐምሌ 21 2007 ዓ ም አዲስ አበባ አፍሪካ ሕብረት መድረክ ላይ ቆመው እንዲህ አሉ። ማንዴላ ማዲባ ና ካ ድ ን ፊ ካ ራስ ኔልሰን ማንዴላን አስተውሉ። ማዲባ እንደ ጆርጅ ዋሽንግተን ሁሉ የማይነጥፍ ውርሳቸውን ፈጥረው ያኖሩልን ፕሬዝዳንት በነበሩባቸው ዘመናት ባከናወኗቸው ሥራዎች ብቻ አይደለም ሥልጣን ለመልቀቅና ሰላማዊ ሽግግር እንዲኖር ለማድረግም ባሳዩት ፍላጎት እንጂ። ርዕስ አንቀጹ መልእክቱን በዚሁ ደመደመ።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 የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 25 ሜትር ባንዶች ከምሽት ሰዓት ጀምሮ በሚያስተላልፈው ዝርጅት ለዛሬ ያዘጋጀውን የአንስሳ ፕሮግራም እዚ ላይ ያበቃ ያስተናገድናችሁ አሉላ ከበድና አዳነች ፍስሐየንን ከአቀናባሪያችን ንጉሱ ታምሬና ከተተኪው ስርጭት እንዲሁም ከዋና አዘጋጅ ተስተበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከምሽ ሶስት ሰዓት ላይ በልዩ ዝግጅት ነው የምንመለሰው። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። በሙዚቃ እንተዋችኋለን። بقوتك وسجد سجد وطوبى قوتك وسجد سجد وطوبى قوتك ፀሐይ ሰረቀ ክርስቶስ ተጠምቀ ፀሐይ ሰረቀ ክርስቶስ ተጠምቀ።